አምባሳደር ግርማ አስመሮም በአፍሪካ ሕብረትና በአፍሪካ ኢኮኖሚ ኮሚሽን የኤርትራ አምባሳደር በቅድሚያ ለጊዜው በጣም አመሰግናለሁኝ። አሁን የደወልኩልዎት በቅርቡ ሂውማን ራይትስ ዋች የሚባለው የሰብአዊ መብቶች ተሟጋች ቡድን ኤርትራ ውስጥ የማዕድን ልማት ላይ የተሰማራውን ኔቭሰን ኩባንያን አስመልክቶ ባወጣው ሪፖርቱ ኤርትራ ውስጥ የግዳጅ ስራ አለ ብሎ ገልጿል። የግዳጅ የግዳጅ ስራ ፎርስድ ሌበር ይካሄዳል በተለይ በቢሻ የወርቅ ልማት ውስጥ በብሔራዊ አገልግሎት ላይ የሚሰማሩ ሰዎችን ከፊሉን፣ ብዙዎቹ ወደ ወታደራዊ አገልግሎት ይሄዳሉ፣ የቀሩት ግን ሰብ ኮንትራክተር ሆነው ወይም የበታች ተቋራጭ ሆነው የሚሰሩ እንደ ሰገን ላሉ መንግሥታዊ የልማት ድርጅቶች እየተሰጡ የግዳጅ ስራ ላይ እንዲውሉ ይደረጋል የሚል መግለጫ አውጥቶ ነበረ። ምንድን ነው ለዚህ የኤርትራ መንግሥት ምላሽ? መጀመሪያ አመሰግናለሁ፣ ግን በመጀመሪያ ይህን ቃለ መጠየቅ የማካሄደው እኔ ለአድማጩና ለእናንተ ለጋዜጠኞች ካለኝ አክብሮት በመነሳት እንጂ ለፖለቲካ ዓላማና ገንዘብ ለማሰባሰቢያ በሂማን ራይት ዋች ለተዘጋጀው በሀሰት ና በርካሽ ፕሮፓጋንዳ ለተሞላው ሪፖርት ክብር ሰጥቼ የማካሄደው ቃለ ምልልስ እንዳልሆነ ለአድማጮቼ ልገልጽ እፈልጋለሁ። በመሰረቱ ይሄ ሪፖርት በሀሰት ላይ የተመሰረተ ነው። በኤርትራ ውስጥ የግዳጅ ወታደርነት ወይም የግዳጅ ስራ የሚባል ነገር የለም። እኔ በእንግሊዝኛ ደሊበሬት ዲስቶርሽን ነው ምለው፣ በእውቅ የተደረገ ተንኮል ነው። ለምን መሰለህ በቅድሚያ የኤርትራ ብሔራዊ አገልግሎት ፕሮግራም ከሰማ እየወረደ ወይ ልዩ አላማና አጀንዳ ያለው ፕሮግራም عند ترك سويسرا اسرائيل جيبس برازيل ደቡብ ኮሪያ፣ ሲንጋፖር የመሳሰሉ ሀገሮች ለሀገራቸው እድገትና ወታደራዊ ጥንካሬ የሚጠቀሙበትና የሚያካሄዱት ፕሮግራም ነው። ኤርትራ የእነዚህን ሀገሮች ልምድ በመውሰድ ከተጨባጩ የኤርትራ ሁኔታ ጋር በማዛመድ የቀየሰችው የእድገት ጎዳና እንደሆነ እንደ ሁማን ራይትስ ዋች ወይም ሌሎች አንጎላቸው በተንኮል የተመረዙ ድርጅቶችና ውልቀሰቦች በቀር ማንም ጤነኛ አንጎል ያለው ሰው የሚያውቀውና ሊያደንቀው የሚገባው ፕሮግራም እንደሆነ ማምረጃ ተፈልጋለሁ። አጠር ባለ መልኩ የኤርትራ ብሔራዊ አገልግሎት ፕሮግራም ሶስት አላማ ነው ያለው። ብዙ ነው፣ ግን አጠር ባለ መልኩ አንደኛ በብሔርና በሃይማኖት ሳይሉ ለብዙ አመታት ተከባብረውና ተፈቃቅረው አንድነታቸውን አክብረው በኖሩት በዘጠኙ የኤርትራ ብሔሮች መካከል የቆየውን ፍቅርና መተሳሰብ ይበርጥ ለማጠናከር ነው። በሁለተኛ ደረጃ ከሰላሳ አመት በፊት መራራ የትግል ተካሄዶ ውድ ልጆቿን ደማቸውን አፍስሰው አጥንታቸውን ከስክሰው እላባቸውን ላባቸውን አንጠፋጥፈው ለነጻነት ያበቋትን ኤርትራን ጸጥታና ሉዓላዊነት ማስከበር ነው። በሶስተኛ ደረጃ ሁሉም ዜጋ በተለይም ከአስራ አምስት ዓመት በላይ የሆነ ወየሆነች ወጣት ተማሪ ይሁን ሐኪም ይሁን መምህር ይሁን ገበሬ ይሁን ነጋዴ ይሁን ዘላን ይሁን ኢንጂኒር ይሁን ማንኛውም ሲ ጉልበቱንና ችሎታውን ሳይቆጥብ ለሀገሩና ለህዝቡ ኢኮኖሚያ እድገት የሚያደርገውን አስተዋጽኦ በተደራጀ መልክ ማካሄድ ነው። ሁሉም የብሔራዊ አገልግሎት አባል በግንባር በምሽግ ያለው ይሁን በሌሎች የስራ መስኮች በመንገድ ስራ ይሁን በግድብ ስራ የተሰማራው በህክምና ስራ የተሰማራው በመምህርነት የተሰማራው ሁሉም እኩል መብት አላቸው፣ እኩል ግዴታ አላቸው፣ እኩል የፊስ ገንዘብ ደግሞ ነው የሚሰጣቸው። አጠር ባለ መልኩ ግን ያው በእነዚህ የልማት ስራዎች ላይ ለብሔራዊ አገልግሎት የሚወጡ ሰዎች ይሰማራሉ። በሁሉም ደረጃ ነው የሚሰማሩት። በቅጥር የሚከፈላቸው በቂ ገንዘብ ወይም ደመወዝ አለ። የትኛውም ሀገር ውስጥ ካየኸው እስራኤልም ካየኸው ናሽናል ሰርቪስ ውስጥ ከገባ ሁሉም እኩል ነው የሚባለው። ሐኪሙም ኢንጂኒሩም ሁሉም በያለበት መስክ ደግሞ ይሰማራሉ። አንዳንዶቹ በግንባሩ ዛ ሄዳሉ፣ አንዳንዶቹ በህክምናው ይሰራሉ፣ አንዳንዶቹ በመንገድ ስራ ይሰማራሉ። ስለዚህ እንደዚህ አይነት ክስ የሚያቀርቡ የኤርትራን የብሔራዊ አገልግሎት ዓላማ የማያውቁ ነው ወይም ያለምንም የማያውቁ የቱርክ ይሁን የግብፅ ይሁን የብራዚል ይሁን የሁሉም የኮሪያም ይሁን የደቡብ ኮሪያ የእስራኤልም ናሽናል ሰርቪስ ውስጥ ከገባ አሜሪካም ነበራቸው እኮ ድሮ ድራፍት ሲስተም ይሉታል። እንደዛ አይነት ውስጥ ከገባ ሁልህም እኩል ስራ ነው፣ እኩል መብት አለህ፣ እኩል የኪስ ገንዘብ ነው የሚሰጥህ እንጂ ይሄ የተለየ እንደዚህ አይነት የሚባል ነገር ናሽናል ፕሮግራሙ ለኢኮኖሚ የተደረገ የሀገርን ሉዓላዊነት ለማስከበር የተደረገ በህዝቡ ያለውን አንድነትና ስምምነት ለማጠናከር የሚደረግ አጀንዳ ነው። አገር አገልግሎቱ የኤርትራ አምባሳደር ለነገሩ ሂውማን ራይትስ ዋች ሲናገር ሌሎቹ ትክክል ናቸው፣ ኤርትራ ግን ትክክል አይደለችም የሚል ሪፖርት አይደለም ያወጣው በእንደዚህ አይነት በአለ ማቀፍ የማዕድን አውጪ ኩባንያዎች ኤርትራ ውስጥ በሚሰሩበት ጊዜ ለሰብ ኮንትራክተርስ ወይም ለበታች ተቋራጮች ስራዎቻቸውን ሲሰጡ ያለ በቂ ክፍያ እንዲሰሩ እንደሚደረግና ሰራተኞቹ ከብሔራዊ ውትድርና እንደሚወሰዱ ነው የተናገረው። በቅጥር ማሰራት ሲኖርባቸው በቂ ሁኔታዎችን አመቻችተው ማሰራት ሲኖርባቸው በግዳጅ ስራ ላይ የተሰማሩ ሰዎችን እየወሰዱ ያሰራሉ የሚል ነው እንጂ ብሔራዊ ውትድርናን እራሱን አልተቃወመበት ቦታ የለም። በነገራችን ላይ ወይም ኤርትራን ነጥሎ ከዚህ በደንብ ካነበብከው ስለ ፖለቲካ ሂደቱ ስለ መጀመሪያ ላይ ፓራግራፉንም ስታነበ እኔ እኮ ለእነሱ ክብር ሰጥቼ አልመልስም ህዝቡን አክብሬ ነው ያልኩ። ለዚህ ነው እንጂ ሀያ ዘጠኝ ፔጅ የተጻፈው ይሄ ተቀዶ መጣሊያ ነበር እንደውም፣ የሪሰርች ወይም አንድ ጥናትን ሜቶዶሎጂ ብን አልተጠቀመም። አራት ሰዎች አነጋግሮ ነው የጻፈው። እና ከዚህ ከአንድ አርስት ወደ ሌላ አርስት ወደ ሌላ አርስት የሚገባ ነው። እኔ ያጠረ ባለ መልኩ ዲሊበሬት ዲስቶርሽን ስለሆነ የኤርትራ የብሔራዊ አገልግሎትን አጀንዳውን ማያውቀውም። ይሄ ስለ ኮንስትራክሽን ካምፓ ይናገራል ስለ ምናምኑ ይናገራል። እና ይሄ ይሄ ድርጅቱን እኮን የደርሱ አይደለም መልስ የምሰጠው ብዬ ነበረ። የእኛ የሀገራዊ አገልግሎቱ አጀንዳ ግልጽና ግልጽ ነው። አገርን ለማሳደግ ሀገራዊ አገልግሎት ውስጥ ያለው በሕክምና ይሰማራል፣ መንገድ በመስራቱ ይሰማራል፣ በያለበት ይቀጠራል፣ በመምህርነት ይቀጠራል፣ ግንባር ሄዶ ይዋጋል፣ ትሬንች ውስጥ ይከላከላል፣ በየአይነቱ ነው። ስለዚህ ይሄንን እንደውም ሪሰርች ልለው አልችልም ይሄ አራት ሰው አነጋግሮ ጠፋጥፎ ጠፋ ጠፋጥፎ ያመጣው ሪፖርት ነው ይገባኛል ለምን እንዳደረጉት እነኚህ እንደዚህ አይነት ድርጅቶች ፈንድ ያገኛሉ የሁለት ወር የሶስት ወር የአራት ወር ወይ የስድስት ወር ሪፖርት ማቅረብ አለባቸው። የእነሱ ውጤታቸው እንደዚህ አይነት ማቅረብ ነው። ምክንያቱም ገንዘብ ለሚሰጧቸውና ለሚያንቀሳቅሷቸው መንግስታት ይሁን ግለሰቦች እንደዚህ አይነት ሪፖርት ካላቀረቡ ደሞዝም አያገኙም። ደሞዛቸው ራሱ እነኚህ ሰዎች የሰው ልጅ መብትህን ተከራካሪ ልክ እላቸው ያስቸግራል። አንዳንዶቹ ከዘጠና ሺህ እስከ መቶ ሺህ ዶላር ነው ደሞዛቸው። ዛሬ ሌላ ስራ ቢያገኙ ጥለውት የሚሄዱ ነው። ስለዚህ እኔ አጠር ባለ መልኩ የኤርትራን ህዝብ ላይ ወንጀል ለመፈጸም የተደረገ ነው እንደውም ይሄ ሪፖርት ምክንያቱም በመጨረ መጨረሻ ምንድን ነው የሚለው ሪፖርቱን ካየኸው፣ ኤርትራ ውስጥ ኢንቨስት አታርጉ፣ ኢንቨስተሮችን በማይኒንግ ይሁን በማንኛውም ይሄንን ያነበበ ሰው ኤርትራ ውስጥ እንዳይሄድ ኢንቨስት አታርጉ፣ ከዛ ውጡ። በመጨረሻ ምን ለማድረግ ነው የኤርትራ የኢኮኖሚ አጀንዳዋ እንዲደናቀፍና የኤርትራ ህዝብ ከድህነት እንዳይወጣ ያለውን አላህና እግዚአብሔር የሰጠውን ሀብት አሳለን ኮፐር አለን ወርቅ አለን ማርብል አለን። እነኝህን ሁሉ ነገሮች እኛ ልናወጣቸው አንችልም፣ ፎረን ዳይሬክት ኢንቨስትመንት ካልመጣ። ስለዚህ አጠር ባለ መልኩ እንደውም ኤኮኖሚክ ሳንክሽን ነው ይሄ ሊታወጅ ያሰበው እና የዛ አይነት አጀንዳ ያለው ሪፖርት ነው። እና እኔ መልስ የምሰጠው እንዳልኩ ህዝብን በማክበርና ጋዜጠኞችን በማክበር እንጂ ከእሱ ጋር እንደዚህ አይነት ክርክር እንዲህ ነው ያለው፣ እንዲህ አላለም አይነት ራሱም ያፍርበታል ሪፖርቱን ጥናት በደንብ አላረኩም ይላል። ጥናት አረኩ ይልና በደንብ አላረኩም ይላል። እሱን ረስተን አንተ ያለህን ጥያቄ ብትጠይቀኝ ይሻላል። የእኔ ጥያቄዎች ግን አምባሳደር፣ የሚነሱት ከዚህ ሪፖርት ስለሆነ ከዛ ልንርቅ አንችልም። ነገር ግን ሁማን ራይትስ ዎች በዚህ ሪፖርቱ ኤርትራ ውስጥ በማዕድን ልማት ላይ ኢንቨስት አታድርጉ አላለም። ኢንቨስት በምታደርጉበት ጊዜ ጥንቃቄ አድርጉ፣ ፎርስድ ሌበርና የሰብአዊ መብቶች ረገጣ ውስጥ ተባባሪ እንዳትሆኑ ነው ያለው። ቪጅላንት ሁኑ የሚል ማሳሰቢያና ማስጠንቀቂያ ነው የሰጠው እንጂ እኔ አላነበብኩም ኢንቨስት አታድርጉ የሚል የትም ቦታ ብሏል እንጂ እንደዚህ ካልሆነ እንደዚህ ሕጉ ማንኛውም ኢንቨስተር እኮ የትም ሀገር ሲሄድ የሀገሩን ሕግና የኢንቨስትመንት ኮድን አክብሮ ነው የሚሄደው። ሕጎች አሉ። ዝም ብሎ አይገባም። ስለዚህ እንደዚህ አይነት ነገር ፕሪኮንዲሽኑ ካልተሟላላችሁ ከዛ ሀገር ውጡ እንደ አዎ ምንድን ነው የሚለው ምናልባት በሰብአዊ መብቶች ጥሰት ውስጥ መግባት የምትገደዱ ከሆነ ስራውን ብትተውት ይሻላል የሚል ማሳሰቢያ ነው እዚህ ሪፖርት ውስጥ ያለው እና አያይዘው አንድ እንዲነግሩኝ የምፈልገው ነገር ሂውማን ራይትስ ዋች ይህንን በተመለከተ ብቻ ሳይሆን ጠቀስ አድርጎ ያለፈው ነገር ኤርትራን እጅግ ጨቋኝ መንግስት ይላታል። እጅግ ድሃ ደግሞም እጅግ ጨቋኝ መንግስት ይላታል እና በዛ ያሉ አንዳንድ ሁኔታዎችን ለመከታተል እኔ ጠይቄ ነበር የሂዩማን ራይትስ ዋችን የሆርን ኦፍ አፍሪካ ሪሰርቸር ለመግባትና እነዚህን ሁኔታዎች ለመፈተሽ የኤርትራ መንግስት እድል አይሰጥም ይላል እና ሌሎችም እንደዚህ ይናገራሉ። ይሄ ክስ ከሂዩማን ራይትስ ዋች ብቻ ሳይሆን እንደ አምነስቲ ኢንተርናሽናል እና ሌሎችም አይነት የሂዩማን ራይትስ ወይም የሰብአዊ መብቶች ተሟጋቾች በተደጋጋሚ በኤርትራ ላይ የሚቀርቡባት። ሁለተኛ የኤርትራ መንግስት ለምን ክፍት አያደርግም እንደዚህ አይነት ፍተሻዎች ራሱን? በጣም ጥሩ ጥያቄ ነው። ብዙ ሌሎች ያስገባኸው፣ አንደኛ መነሻው ያስገድዶ ስራ አለ ነው የሚለው ይሄ የለም ኤርትራ ውስጥ። ስለዚህ የሀገራ ብሔራዊ አገልግሎቱን እንደሱ ነው የሚተረጉመው። ሲነሳ ነፍሰንንም የሚከሰው እንደዚህ አይነት ነገር አለ ብሎ ነው። ይሄ የለም ውሸት በውሸት ኤርትራ ውስጥ ቅድም እንደገለጽኩልህ፣ የአስገዳጅ ስራ ወይም የአስገዳጅ ውትድርና የሚባል የለም። እንደ ሌሎች ሀገሮች ናሽናል ሰርቪስ አለ፣ ብሔራዊ አገልግሎት የሚባል ይሄ ደግሞ ስታንደርድ ነው። ሁሉም ሰው ለአገሩ እንደሚሰራው ሶስቱ ነገሮች እገልጨልሃለሁ። ያለ ግዳጅ ነው። ብሔራዊ አገልግሎቱ ያለ ግዳጅ የሚከናወን ነው። በዜጎች ሁሉ ፈቃደኝነት የሚከናወን ነው። በጣም ጥሩ ጥያቄ ነው በየትኛውም ሀገር እኛ እኮ ከሰማይ ያመጣ ነው አይደለም ይሄንን የሌሎችን ሀገሮች የቱርክን የስዊዘርላንድ የትም ቦታ እስራኤልም አለ እኮ ናሽናል ሰርቪስ በህግ ድንጋጌ የመጣ ከአስራ አምስት ከአስራ ስምንት አመት በላይ ያሉትን የሚያቅፍ ነው በየትኛውም ሀገር ይሄ ደግሞ እንዳልኩ ሶስቱን እንደገና እንዳልደግምልህ ከላይ የጠቀስኩልህ ሶስቱን ነገሮች ልታሰፍራቸው ለምንድን ነው አላማው ስለዚህ በኤርትራ ውስጥ አስገዳጅ ወታደርነትና አስገዳጅ ስራ የሚባል ነገር የለም። ፕሬምሱ መነሻው ክሱ ዜሮ ነው ነው የምልህ። ከዚህ ተነስቶ እንደገና አትግቡ፣ አትሂዱ ነው የሚለው። ይሄ አላማው ይሄ ነው። ሌላ ጥያቄ ጠየቀኝ። ለምንድን ነው የማይመጡ? አንድ ሰው ከተሰቀለ ከሰቀለ በኋላ ከፈረደ በኋላ መጥቼ ል የሚለኝ መሰቀሌን ለማየት ነው የሚመጣው። ምን ዋጋ አለው? ኖ ቀደም ብሎም ነው እንጂ ሪፖርታቸውን ለማዘጋጀት አንተ እኮ ለምን አታስገቡም የምትለው ሁልጊዜ የሚያወጡት ይሄ እኮ አስር አመት ሙሉ የተካሄደ ኮንሰርትድ ካምፔን ነው በኤርትራ ህዝብ ላይ እንደው ኤርትራ መንግስትን አይደለም ይሄ ሁሉ የሚመጣው ሳንክሽኑ፣ ብለው በሌላ መንገድ በዚህ በሳንክሽኑ ኤርትራ አሁን ተነስታለች፣ ወደፊት ልትራመድ ቴክ ኦፍ ስቴጅ ይሉታል በኢኮኖሚክስ አገላለጻ እዛ ላይ ደርሰናል። ያለንን ሀብት አሳችንን፣ ወርቃችንን በሙሉ ለመጠቀም አንደኛ መሰረታዊ የኢኮኖሚ አጀንዳችን በውጭ እርዳታ ወይም ፎሬን ኤድ ላይ ዲፔንድ አደረገ አይደለም ሰርፍ ላንት የሚል ከራሱ ከውስጥ የመነጨ የሚል ነው። ይሄንን ስንል የውጭ እርዳታ አንቀበልም ማለት አለ መሰረታዊ ግን የትኛውም ሀገር ልታድግ ከሆነ በዚህ መነሳት አለበት። የሚለውን ይሄ ራሱ ደስ አይላቸውም። ምክንያቱም ኤግዛምፕል ኤግዛምፕለሪ እንሆናለን ማለት ነው። ይፈራሉ እነኚህ ሰዎች በዚህ አይነት መንገድ ከሄዱ ሌሎችም ሀገሮች እነ አንጎላ እነ ኮንጎ በሙሉ፣ አፍሪካ እኮ ሀብታም ነች። ይሄን ሁሉ አይነት በሙሉ ያነቡታል። ይሄን አንብበው ለፖለቲካ አጀንዳና ለራሳቸው ገንዘብ ደሞዝ መጨመሪያ የሚንቀሳቀሱ ሰዎች ናቸው እነኚህ ሰዎች። እኮ የሂማን ራይትስ እውነት የእውነት ተከራካሪ ቢሆኑ ኢዊዳ ጉድ በት አስክ ደም ነገ ጠዋት ስራ ቢያገኙ ሌላ ቦታ ይሄ ሰው የኢንተርቪው እዛ ላይ የሰጠው የሁማን ራይትስ የአፍሪካ ኃላፊ ነኝ የሚለው ነገ ጠዋት ወርልድ ባንክ የተሻለ ደሞ ሰጠው፣ እዛ ይሄዳል። ግን ለምን በኤርትራ ላይ የተለየ የተቀነባበረ ዘመቻ መካሄድ አለበት ብለው ያስባሉ? አምባሳደር፣ የኤርትራ ህዝብ ወዳጆች ብዙ ናቸው በአለም ዙሪያ። በጣም ጥሩ ጥያቄ ነው። እንዳልኩህ እኮ ነው፣ ኤርትራ ህዝብና መንግስት ልዩ የኢኮኖሚ ዴቨሎፕመንት አጀንዳ ይዟል። ይህንን አይወዱትም። እነኝህን ሰዎች እኮ የሚያንቀሳቅሷቸው ከኋላቸው ከበስተጀርባቸው አሉ። ለምንድን ነው የማይወዱት ብለው ያስባሉ እሱን እነኚህ ሰዎች እኮ ሂዩማን ራይትስ ዋች፣ አምነስቲ አንድ አይነት እንደውም፣ ስቴት ዲፓርትመንት የሚጽፉት አንዱ ጽፎ ቁጭ ቢል ይሻላቸው ነበር። ያየኸው፣ እንደው ሪፖርታቸው አንድ አይነት ነው። ከተን ፌስት ይሉታል። ሶርሳቸውን ያየኸው፣ እንደው የራሱ ምንድን ያደረገው አራት ሰዎች ኢንተርቪው አረግኩኝ አለ። ከየት አመጣኸው ብትለው የለውም። ራሱ ሲ ኮንክሉድ ሲያደርግ ይሄ ሂዩማን ራይትስ ዋቹ ምን አለ? ይሄ እንደተደረገ ብዙ ማረጋገጫ የለኝም ብሎ ደግሞ ራሱ ራሱን ያርማል። ታየኸው፣ የሚምታታ አይነት ሪፖርት ነው። ኤርትራ ውስጥ ብዙ ጊዜ የሚናገሩት ያለ ፍርድ የታሰሩ ሰዎች አሉ፣ የመናገር ነጻነት የለም፣ የፖለቲካ ተቃውሞ አይሰማም፣ በጣም የበዛ አፈና ነው ያለው እያሉ ነው የሚያነሱት፣ ሁሉም የሰብአዊ መብቶች ድርጅቶች እና እነዚህ ነገሮች ውሸቶች ናቸው። እነሱ የሚሏቸው ውሸቶች ብቻ ሳይሆን አንደኛ ጥናትም የላቸውም፣ ሁለተኛ ካምፔይን ስታረግ አንድ ነገር ታርጌት ካረግከው አንተም ታውቀዋለህ፣ ሁላችንም እናውቀዋለን። ብዙ ትምህርት አያስፈልገውም። አንድን አጀንዳ ካያዝክ ፓብሊክ ኦፒኒየን መፍጠር አለብህ። ለፓብሊክ ኦፒኒየን ደግሞ የሚሸጡ ነገሮች የሚመስሉ ነገሮችን መዘርጋት አለብህ። እንደዚህ አይነት አጀንዳ ተይዞ እኛ ያላለፈው አስር አመት፣ ይሄ እኮ በሙሉ የአስር አመቱ ካምፔን ተቀጥያ ነው። ለኤርትራ ህዝብ ቢያስቡ እነኚህ ሰዎች የእውነቱን ሁኔታ ከድህነት እንዴት እንደምንወጣ ካለው ችግር እንዴት እንደምንወጣ የተቻላቸውን እርዳታና ያለውን ያስተሳሰብ ሁኔታ በአንጸባረቁ ነበር ማለት ነው። አሁን አምባሳደር፣ እነሱ እኮ እነዚህን ነገሮች የሚያነሱት ከድህነት ኤርትራ እንዳትወጣ ያደርጋሉ፣ የእድገት መሰናክል ናቸው እያሉ ስለሚናገሩ ነው። በተለይ የሰብአዊ መብቶች ረገጣዎች የሚካሄዱት ከድህነት እንዳይወጣ በሚያደርግ ሁኔታ ነው እያሉ ስለሚከሱ ነው። እና ውሸት ናቸው ያሉ፣ የታሰሩ ሰዎች የሉም፣ የፖለቲካ ተዋንያን ጋዜጠኞች የሉም ተቃዋሚ የፖለቲካ ድርጅቶች በነፃነት ይንቀሳቀሳሉ ኤርትራ ውስጥ። በእነዚህ ላይ የሚያነሷቸው ክሶች ውሸት ናቸው። እነሱ ጥሩ ጥያቄ ነው። በፖለቲካ የታሰረ የለም። እነኚህ ሰዎች መጀመሪያ እንደዚህ በሂማራት አምነስቲ ነኝ ምናምን የሚሉ ኖት ቢ ሞር ካቶሊክ ዳን ተ ፖፕ ይላል። ለኤርትራ ሕዝብ እነኚህ ሀሳቢ የሆነው አያውቁትም። ይብን የኤርትራን ሕዝብ በየት እንዳለፈ አያውቁትም። ግን እንዳልከው ሌላው ማስተካከያ በፖለቲካ የታሰረ ኤርትራ ውስጥ የለም የለም ግን የፖለቲካ የፖለቲካ ተቃዋሚዎች እንዲንቀሳቀሱ ይፈቀድላቸዋል። የፖለቲካ ተቃዋሚ የምትባለ የሚባለውን ነገር እኮ ነው የማይገባኝ። ማን ነው ተቃዋሚ ብዬ መጀመሪያ ጥያቄ ለአንተ ላቀርብልህ ነው። አዎ የተቃዋሚ ግን ኤርትራ ኤርትራ ኤርትራ አልካደችም እኮ ኤርትራ ውስጥ ፓርቲዎች አሉ ብላ አተናግራም አስባም አላውቅም። የለም ሲሉ እውነታቸውን ነው። የለም ሲሉ ግን ሁለቱን ነገር ያምታቱታል። ፓርቲ የለም እና የፖለቲካ የታሰሩ አሉ። ልዩነት አላቸው። የታሰሩ የሉም፣ ፓርቲ ግን የለም። ኤርትራ ውስጥ አንድ ፓርቲ ነው ያለው። ለተራዘሙ ዘመናት ለተራዘሙ ዓመታት የታሰሩ ጋዜጠኞች የሉም ኤርትራ ውስጥ እያልኩ እኮ ነው። ኤርትራ ውስጥ ጋዜጠኛ አለ፣ ሐኪም አለ። ፕሮፌሽኔ ሌላ ነው። እኔ ዲፕሎማት ነኝ እኮ ነገ ኤርትራ ውስጥ አንድ ወንጀል ብፈጽም የሀገርን ጸጥታን የሚነካና ልዩ ወንጀል ብፈጽም፣ የምታሰረው አምባሳደር ስለሆንኩ አይደለም፣ ግርማ ስለሆንኩ አይደለም፣ በፈጸምኩት ወንጀል ማንኛውም ማንም ሰው በሕግ ፊት እኩል ነው የሚለው አስተሳሰብ መስፈር አለበት ግን ሴንሴሽናላይዝ ልታረግ ከፈለገ ግርማን እኮ እናውቀዋለን። አምባሳደር ስለሆነ እንዲታሰረ ብለው ሊያወጡ ይችላሉ። ትክክል ግን አለ። አምባሳደር ልሆን ይችላለሁ፣ ፕሮፌሽኔ። ወታደር ልሆናለሁ፣ ፕሮፌሽኔ። ሐኪም ልሆን ይችላለሁ፣ ፕሮፌሽኔ። ጋዜጠኛ ልሆን ይችላለሁ፣ ፕሮፌሽኔ። የምታሰረው ግን በጋዜጠኝነቴ ወይ በአምባሳደርነቴ አይደለም፣ በምፈጽመው ወንጀል ነው። እነዚህ የታሰሩ ሰዎች ጋዜጠኞቹ ልበል ምን ወንጀል ፈጽመዋል? ከመጽሐፍ ሌላ ከመናገር ሌላ ታሰሩ የምትለው አንተ እሱ ይሄ እንግዲህ ዝርዝሩን ፍርድ ቤትም ሄደን እናየዋለን፣ ሁላችንም እናየዋለን። ግን በተጨባጭ የምነግርህ ኤርትራ ውስጥ በሚናገረው ነገር በስራው ምክንያት የታሰረ ሰው የለም። አጠርባለ ነው። ቅድም እርስዎ ያሉኝ እነዚህ ከሰቀለህ በኋላ ነው ሊይህ የሚልህ ወይ ያሉኝ፣ ወደዛ ከመግባታቸው በፊት ሁኔታዎችን እንመልከት ሲሉ የሚከለከሉ የሰብአዊ መብቶች ፈታሾች ወይም ሌሎች ዓለም አቀፍ ተቋማት ገለልተኛ ተቋማት የሉም። የኤርትራ ውስጥ እንደ ልባቸው ገብተው ሰውን ኢንተርቪው አድርገው የሥራ ቦታዎችን ጎብኝተው የሥራ ሁኔታዎችን ጎብኝተው መፈተሽ እና መጻፍ ይችላሉ። መጀመሪያ እንደ እነሱ አይነት ኦርጋናይዜሽን አሉ ወይ? ሁለተኛ ማን ነው እንደሱ እንደ እሱ አይነት ኦርጋናይዜሽን ጠይቆ የተከለከለን ስጠኝና ለእሱ መልስ ሰጥልሃለሁ። አዎ እነዚህ ድርጅቶች ሆነ ጥያቄ እነዚህ ድርጅቶች ይናገራሉ ማ በሙሉ ኦኬ፣ እነኚህ ድርጅቶች በሙሉ እኮ አልኩህ አንድ እንዳለ አንድ መጽሐፍ ብቻ ወይም አንድ ጽሑፍ ማውጣት በተሻላቸው ነበር። ሶስቱም አራቱም የሚያወጡት ፈንድ አለ የሚያገኙት፣ ሁሉም ያንን ፕሮሴስ አድርገው በጥሩ ወርቅ፣ በጥሩ ወረቀት፣ በጥሩ ከቨር አድርገው ያወጣሉ። አንድ አይነት ከተን ቤስት ነው ዋት ዊ ኮል በእንግሊዝኛ ስፒን ይሉታል። አንዱ አንዱን ይደራርበዋል። ስለዚህ እነኚህ ድርጅቶች እስካሁን ድረስ ባወጡት አንዱ ከአንዱ ይብን የተለየ የለም፣ ምንም የሚለያቸው ነገር የለም። ስለዚህ አንተ ብትሰጠኝ ከዴ ጠይቆ ኔቭሰን ከመፍረዱ በፊት ከመፍረዱ በፊት ተጠየቀ ኦርጋናይዜሽን ስጠኝና ስለሱ መልስ ልስጥ። ለምሳሌ ኔቭሰን ሰገን ስራውን እየሰራ እያለ ኔቭሰን ዋናው ራሱ ኩባንያ እታች ወርዶ የሠራተኞችን ቤቶች የኑሮ ሁኔታ መጠየቅ ኢንተርቪው ማድረግ ቢፈልግ ይፈቀድለታሉ ይህንን ማድረግ መጀመሪያ የሆነ ካምፓኒ ይሄ ጥያቄ እኔ ትንሽ ፓዝል አርጎኛል። የሆነ ካምፓኒ ጋናም ሲገባ፣ ናይጄሪያም ሲገባ፣ ኤርትራም ሲገባ በሁሉ በዛ ህጉ ሀገሪቱ ህጎች የኢንቨስትመንት ኮድ አለ፣ የኢንቨስትመንት ሬጉሌሽን አለው። በሱ መሰረቶች ሁሉን ፈርሞ ሰምታይምስ እነኝህ ማይኒንግ ካምፓኒዎች የሚፈርሙትማ አንድ ሺ ፔጅ ይሆናል እሱን ፈርሞ ነው የሚገባው። ስለዚህ እንደዚህ አይነት ዝርዝሩ ውስጥ አልገባም እንጂ እንደ በአገሩ ህግ እንደገባና በአገሩ ህግ እንደሚቀየድ አምናለሁ። እሺ፣ አምባሳደር ግርማ አስመሮም ለሰጡኝ ጊዜ ለማብራሪያው እጅግ በጣም አድርጌ አመሰግናለሁ። እኔም አመሰግናለሁ።